አውሮፓና ጀርመን። ብሪታንያ ለ44 ዓመታት በአባልነት ከቆየችበት ከአውሮፓ ህብረት እንደምትወጣ በደብዳቤ በይፋ ካሳወቀች ዛሬ ሰባት ቀናት ተቆጠሩ። የብሪታንያ ጠቅላይ ሚኒስትር ቴሬሳ ሜይ ከዘጠኝ ወር በፊት በተካሄደ ህዝበ ውሳኔ የብሪታንያ ህዝብ ከህብረቱ ለመውጣት መወሰኑን የሀገሪቱ ፓርላማም ይህንኑ ማጽደቁን በዚሁ ደብዳቤያቸው አስታውሰው በሊዝበኑ ውል አንቀጽ ሀምሳ መሰረት ሀገራቸው ከአውሮፓ ህብረት አባልነት ለመውጣት እንደምትፈልግ አስታውቀዋል። ሜይ ለሀገራቸው ፓርላማ እንደተናገሩት ብሪታንያ ላትመለስ ነው ከህብረቱ የምትወጣው። ይህ ወደ ኋላ ልንመለስ የማንችልበት ታሪካዊ ወቅት ነው። ብሪታንያ ከአውሮፓ ህብረት ትወጣለች። የራሳችንን ውሳኔዎችና የራሳችንን ህጎች እናወጣለን። ይበልጥ የሚያሳስቡንን ጉዳዮች በእኛ ቁጥጥር ስር እናደርጋለን። ብሪታንያ ለአውሮፓ ህብረት ያቀረበችው የመልቀቂያ ደብዳቤ ሁለት ወገኖች የፍቺውን ድርድር የሚጀምሩበትን መንገድ ከፍቷል። የአውሮፓ ህብረት ከደብዳቤው በኋላ ረቂቅ የመደራደሪያ መመሪያዎችን ለአባል ሀገራት ልኳል። የአባል ሀገራት መሪዎችም ከ25 ቀናት በኋላ በሚያካሂዱት ጉባኤ በረቂቁ ላይ ተነጋግረው ስምምነት ላይ ይደርሳሉ ተብሎ ይጠበቃል። ድርድሩ በአውሮፓ ህብረት የጋራ ገበያ ውስጥ ከ40 በመቶ በላይ የውጭ ንግድ ለምታካሄደው ለብሪታንያም ሆነ ከዓለም በኢኮኖሚ አምስተኛ ደረጃ ላይ የምትገኘዋንና ለህብረቱ ከፍተኛ የበጀት አስተዋጽኦ የምታደርገውን ብሪታንያን ለሚያጣው ለአውሮፓ ህብረት ቀላልና ከችግር የጸዳ እንደማይሆን ከወዲሁ እየተነገረ ነው። ለመሆኑ የአውሮፓ ህብረትና ብሪታንያ የሚያካሂዱት የፍቺ ድርድር ዋነኛ ትኩረት ምንድን ነው? ከ26 ዓመት በላይ ብሪታንያ የኖሩት የህግ ባለሙያና የአውሮፓ የስደተኞች ህግ አማካሪ አቶ ታዬ አለማየሁ ይገልጹልናል። በአውሮፓ ውስጥ የሰራተኞችና የዜጎች ከአንዱ አባል ሀገር ወደሌላ አባል ሀገር የመዘዋወርና የመስራት የመኖር መብት አለ። ብርታንያ ከወጣች በኋላ ይሄ መብት ምን መልክ እንደሚኖረው ማለትም የሌሎቹ የሀያ ሰባት ሀገሮች ዜጎች እዚህ ሀገር አሁን ያሉትና ወደፊት ሊመጡ የሚፈልጉት ምን አይነት መብትና ግዴታ እንደሚኖራቸው በአንድ በኩል፣ በሌላ በኩል ደግሞ በአሁኑ ጊዜ የብርታንያ ዜጋ ሆነው በሌሎቹ የአውሮፓ ማህበር አባል ሀገሮች ውስጥ ያሉ የብርታንያ ዜጎች ምን አይነት መብትና ግዴታ ሊኖራቸው እንደሚችሉና በመንገድ እንደሚቀጥል ያ መብት ይቀጥላል ማለት ነው። ይሄ እንግዲህ የሰዎችን የነጻ ዝውውር በሚመለከት ነው። ቀጥሎ ደግሞ የማህበሩ ምሰሶ የሆነው የንግድና የኢኮኖሚ ይዞታ ነው። እዚህ ላይ እንግዲህ ዋናው አከራካሪ ነው ተብሎ የሚወሰደው ነገር ብርታኒያ ከነጻ ገበያ በመጣበት ጊዜ ከብርታንያ ወደ አባል ሀገሮች የሚሄዱ ሸቀጦች እና ከአባል ሀገሮች ወደ ብሪታንያ የሚመጡ ሸቀጦች በምን መንገድ ንግዱ እንደሚቀጥል፣ ሌላው እጅግ በጣም አከራካሪ ነጥብ ይሆናል። ከዚህ ውጭም ሴኪሪቲን የሚመለከት ሊሆን ይችላል። እንደገና ደግሞ ኢሚግሬሽን የሚመለከት ማለት ነው። የሌ ዜጎችን ሀገሮች ኮን ኢሚግሬሽን ፖሊሲ አለ ይሄ ነው። በሌላ በኩል ደግሞ ከዚህ በፊት በአውሮፓ ፓርላመንት እና በካውንስል የወጡ ህጎች እና እዚህ ሀገር እንዳለ ተፈጻሚነት እንዲኖራቸው የተደረጉ ህጎች በብርታንያ ውስጥ እንዴት ሊቀጥሉ እንደሚችሉ፣ ይህም ሌላ የመደራደሪያ ነገር ይሆናል። ዋናው ግንና አከራካሪ ሊሆን የሚችለው የዜጎች መብትና ግዴታ ማለትም በዚህ እንግሊዝ ውስጥ የብርታንያ ዜጎች ደግሞ በአውሮፓ ውስጥ ቀጥሎ ንግድ፣ በሶስተኛ ደግሞ የጋራ የፋይናንስ አገልግሎቶችን በሚመለከት ባንክና ኢንሹራንስን በሚመለከት ምን ነው የሚሆነው? እንግዲህ በአሁኑ ጊዜ ብሪታንያ ውስጥ ከሶስት ነጥብ ሶስት ሚሊዮን በላይ የአውሮፓ ህብረት አባል ሀገራት ዜጎች ይኖራሉ። በተቀሩት የህብረቱ አባል ሀገራት ውስጥ የሚኖሩት ብሪታንያውያን ቁጥር ደግሞ ወደ አንድ ሚሊዮን ይጠጋል። ብሪታንያ ከአውሮፓ ህብረት እንድትወጣ የሚፈልጉ ወገኖች ከህዝበ ውሳኔው በፊት ደጋግመው ከሚያነሷቸው ጉዳዮች ውስጥ የውጭ ዜጎች የብሪታንያውያንን ስራ ይሻማሉ የሚለው ክርክር አንዱ እንደመሆኑ ለዚህ ጉዳይ ብራሰልስንም ሆነ ለንደንን የሚያረካ መፍትሄ ማግኘቱ ቀላል እንደማይሆን ይገመታል። ከዚህ ሌላ ለንደን ከዚህ ቀደም ለአውሮጳ ሕብረት መክፈል የነበረባትና ልትከፍልም ቃል የገባችው 60 ቢሊዮን ዩሮ የሚገመት ገንዘብ ጉዳይም እንዲሁ በድርድሩ ይካተታል ተብሏል። የአውሮጳ ሕብረት የመሪዎች ምክር ቤት ፕሬዝዳንት ዶናልድ ቱስክ ድርድሩ አስቸጋሪ፣ ውስብስብና አንዳንዴም ፍጥጫ የሚኖርበት ሊሆን ይችላል ብለዋል። ይህን ያስታወሱት አቶ ታዬ ቤት ውስጥ ስጋቶች እውን ሊሆኑ የሚችሉባቸውን ምክንያቶች ያስረዳሉ። ውስብስብ የሚያደርገው ይህ የንግድ ብድር በጣም ሰፊና አስቸጋሪ ነው። ሸቀጦች እንደልባቸው ይዛወሩ የነበሩ ከዛ በኋላ በምን መንገድ ይዛወራል? የእንግሊዝ መኪናዎች እንት የጀርመን ውስጥ ይሸጣሉ፣ የጀርመን መኪናዎች እንት እንግሊዝ ውስጥ ይሸጣሉ። ታክስ ቀረጥ፣ ግብር፣ ይህን ደግሞ ነን ታሪፍ ቤሬር የሚባሉ ነገሮች አሉ። ቀረጥ ነቅ ያልሆኑ ንግድን መገደቢያ ዘዴዎች እነዛ ሁሉ እንዴት ይያያዛሉ? የሚባለው ነገር ይይዛል። ስለዚህ ውስብስብ የሚያደርገው በንግዱ በኩል ነው አንዱ። በሰዎች በኩል ደግሞ ለምሳሌ እዚህ እንግሊዝ ሀገር ውስጥ ከሩሜኒያ የመጡ አሉ፣ ከቡልጌሪያ የመጡ አሉ፣ ከጀርመን የመጡ አሉ፣ ከፈረንሳይ የመጡ አሉ፣ ከፖላንድ የመጡ አሉ። እዚህ ቤተሰብ መስርተዋል። አዲስ የመጡ አሉ፣ የቆዩ አሉ። የእነሱ መብት እንዴት ነው የሚሆነው? ወደፊት የሚመጡት እንዴት ነው የሚሆነው? ሲወጡ ሲገቡ የሚኖራቸው መብት እንዴት ነው? ይህ ሁሉ ገና በዝርዝር መጠናት ያለበትና እያንዳንዱ ሀገር ደግሞ ይህን በሚመለከት የተለያዩ ሀሳቦችን ሊያቀርብ ይችላል። ለምሳሌ ፖላንድ እዚህ ሀገር በጣም ብዙ ዜጎች አሏት። ስለዚህ ይሄ የሰው ኃይል ዝውውርን በሚመለከት በጣም ጠለቅ ያለ ውል እንዲሆንና ጠለቅ ያለ መለያየት ሰነድ እንዲኖር ትፈልጋለች። ይሄ የማጠራጠር ነገር ነው። ጀርመኒ ደግሞ በአውሮፓ ውስጥ ብዙ ንግድ ስላላት ምናልባት እዚህም ብዙ ንግድ ሊኖር ይችላል። ስለዚህ ንግድ፣ የሸቀጦችን መንሸራችን በተመለከተ በጣም ዘርዘር ያለ ነገሮች ውል ላይ እንዲሆኑ ልትፈልግ እንደምችል መገመት ይችላል። ከዚህ በኋላ ደግሞ የአንዱ ሀገር ጥቅምና ሀገር ጥቅም የማህበሩ ጥቅምና የብሪታንያ ጥቅም ውሉን ተስማሚ በማያደርገው ጊዜ ፍጥጫ ይፈጠራል ማለት ነው። እንግዲህ የብሪታንያ ጠቅላይ ሚኒስትር ቴሬሳ ሜይ ሀገራቸው ከህብረቱ አባልነት ስትወጣ ከተቀሩት የአውሮፓ ህብረት አባል ሀገራት ጋር በነፃ ንግዱ መቀጠል ነው የሚፈልጉት። ብሪታንያ ከህብረቱ ጋር አለመቀጠሏ ሀገሪቱ አማረኛል የምትለውን ቁጥጥር የማይካሄድበትን ከመሀል አውሮጳ ወደ ብሪታንያ የሚደረግ ስደትን የመሳሰሉ ችግሮችን እንዲሁም በአመት ለአውሮጳ ህብረት ትከፍል የነበረውን የ12 ቢሊዮን ዩሮ መዋጮም ያስቀራል። ይሁንና የኢኮኖሚ ባለሙያዎች እንደሚሉት ብሪታንያ በፍቺው ከምታገኘው የምታጣው ነው የሚበልጠው። ስቴፋን ውድሎክ በለንደን ስኩል ኦፍ ኢኮኖሚክስ የንግድ ጉዳዮች አዋቂ ናቸው። ብሪታንያ ከአውሮፓ ህብረት ስትወጣ እወስዳቸዋለሁ የምትላቸው አማራጮች ተግባራዊ ሊሆኑ የሚችሉ አይደሉም ይላሉ። ስሜታዊ ሳትሆን የድርድሩን መመዘኛዎች ስትመለከት ብሪታንያ ጠንካራ የመደራደር አቅም አላት ብዬ አላስብም። ኢኮኖሚዋ ትንሽ ነው። ይበልጡን የአውሮጳ ህብረት ጥገኛ የሆነችው ራሷ ናት። አሁን ብሪታንያ በሁለት ዓመት ጊዜ ውስጥ አንድ መደምደሚያ ላይ መድረስ አለባት። ብሪታንያ ያሏት አማራጮች ምንድን ናቸው ተብሎ ሲጠየቅ የሚነሳው ከቻይና ከህንድና ከሌሎችም ትላልቅ ገበያ ካላቸው ሀገራት ጋር ልንደራደር እንችላለን የሚል ነው መከራከሪያው። ለኔ ይህንን ተግባራዊ ማድረግ የማይቻል ነው። በነዚህ ስምምነቶች ላይ መደራደር ረጅም ጊዜ ይወስዳል። ብሪታንያ ብዙ ታጣለች ሲባል የአውሮፓ ህብረት በብሪታንያ መልቀቅ አይጎዳም ማለት አይደለም። በወድሎክ አስተያየት በድርድሩ አሸናፊም ተሸናፊም አይኖርም። ይልቁንም ማን ብዙ ያጣል ማን በመጠኑ ይጎዳል ነው ጥያቄው አቶ ታዬ አለማየሁም ተመሳሳይ አስተያየት ነው ያላቸው ብርታንያ ከሀያ ስምንት ሀገሮች ጋራ በማህበር ትነግድ ነበረ ነጻ ገበያ አለ ሀያ ስምንት ሀገሮች አሉበት ስለዚህ እንደልብ ለመነገድና አትራፊ ለመሆን ከሀያ ሰባቱ ሀገሮች ጋር መነገድ ማለት እና ከነሱ ውጭ መሆን ማለት ለማንኛው ሰው ሊታየው የሚችል ነገር ነው እንደገና ደግሞ በነጻ ገበያ ውስጥ መኖር ማለት እና ከዛ ውጭ መሆን ማለትም ለማንኛውም ሰው የሚታየው ነገር ነው ስለዚህ በዚህ በኩል ጋት ኪንግ ደም ጥቅም ታጣ መሆኑ ምንም የሚያጠራጥር ነገር አይደለም። በሌላ በኩል ደግሞ የአውሮፓ ማህበር ምን ጥቅም ያገኛል የሚለው ለመናገር በጣም ያስቸግረኛል። ለምን አንድ የማህበር አባል በሚወጣበት ጊዜ ይቀነስባቸዋል እንጂ የሚጨመርባቸው ነገር የለም። ስለዚህ በዛ በኩል እንደ ጉዳ ልመለከተው ይችላለ። በሌላ በኩል ደግሞ የቀኝ ኃይሎች አሉ አሁን በአውሮፓ ውስጥ እና የእንግሊዝ መውጣት ሌሎችንም ንውጣ ለማለት የሚያደፋፍራቸው ይመስለኛል። በሌላ በኩል ደግሞ ብሪታንያ ከወጣች በኋላ የሚገጥማት አንዳንድ የኢኮኖሚ ችግር በሚታይበት ጊዜ ሌሎቹ ሀያ ሰባት ሀገሮች በአንድ ላይ ለመቆም ማህበሩን ለማጠናከር በአንድ ላይ ለመስራት የተሻለ ውሳኔና የተሻለ ቆራጥነት ሊኖራቸው ይችላል ተብሎ ይገመታል። እንግዲህ ጥቅሞቹ እነዚህ ናቸው። በዋና ደረጃ ግን ጉዳ ሊደርስበት የሚችለው የብሪታንያ ኢኮኖሚ መስሎ ይታየኛል። አንድ በሁለተኛ ደግሞ ዜጎችን በምንወስድበት ጊዜ መጀመሪያ ድምፅ ሕዝቡ በሚሰጥበት ጊዜ የነበረው ዘመቻና ካምፔን እኛ ሉዕላዊነትን ተገፍናል የአውሮፓ ማህበር ሕግ እኛ ላይ የፓርላማችን ሳይወስነው ይፈጸምብናል ይሄ ትክክል አይደለም ሲባል ብዙ ሰው ብሔራዊነት ሰምቶት ይሄን ይቃወም ነበረ። በግልባጭ በሚታይበት ጊዜ የአውሮፓ ማህበር የሚያወጣቸው ሕጎች እዚህ እንግዲህ ሀገር ተፈጻሚነት ሲኖራቸው ሴቶች በወሊድ ጊዜ የሚያገኙት መብት፣ ሰራተኞች ከጠረቻቸው ጋር የሚያገኙት መብት፣ ሸማቾች ወይም ኮንዚመርስ የሚባሉት ከሻጮች ጋር የሚኖራቸው መብት የሚያስፋፋና ብዙ የተለያዩ መብቶችን ለግለሰቦች የሚያስፋፋ ነበር፣ የአውሮፓ ማህበር ህግ ወደዚህ ሀገር በሚመጣበት ጊዜ ማለት ነው። እነዛ ነገሮች አሁንም ትቀት ቀጣይነት ይኖራቸዋል ይባላል። ግን ሙሉ በሙሉ ቀጣይነት ይኖራቸዋል አይኖራቸው የሚለውን ነገር ተፈጻሚነት ሲኖራቸው ብቻ ነው ምናየው። ቀጣይነት የሌላቸው ህጎች ካሉ ተራው ዜጋ የሚቀነስበት ነገር ይኖራል። አንድ ሁለተኛ ነገር ደግሞ ንግዱ በጥሩ ሁኔታ ካልተካሄደ ተራው የብርታንያ ዜጋ የኢኮኖሚ ችግር ሊገጥመው ይችላል። የሀገሪቱም የኢኮኖሚ ዝቅ በሚልበት ጊዜ በአሁን ደረጃ በራሱ የፓውንድ ዋጋ ዝቅ ማለት በእያንዳንዱ ዜጋ ላይ ከውጭ በሚገቡ ምግቦች ዋጋ ላይ ጭማሪ በማድረጉ እያንዳንዱ ቤተሰብ በሳምንት የሚያወጣው የምግብ ወጪ ሊጨምርበት ይችላል ተብሎ ይገምታል። ወደፊት ደግሞ ከዚህ የባሰ ሊሆን ይችላል ተብሎ ይታሰባል። ከሁለት ወር በኋላ ይጀመራል ተብሎ የሚጠበቀው የአውሮፓ ሕብረትና የብሪታንያ የፍቺ ድርድር በተያዘለት የሁለት ዓመት ጊዜ ላያበቃ ይችላል የሚል ግምት አለ። ከዚያ በኋላ ሁለቱ ወገኖች የሚደራደሩበት የወደፊቱ የንግድ ውል ከሁለት እስከ አምስት ተጨማሪ ዓመታት ሊወስድ እንደሚችል ይነገራል። የዛሬው አውሮፓና ጀርመን ዝግጅታችን በዚሁ አበቃ። ሳምንት በሌላ ቅንብር እንገናኛለን። እስከዚያው ደህና ቆዩን።